በኢትዮጵያ የተከሰተው ድርቅ ያስከተለውን የምግብ እጥረት ለማሟላትና ዜጎችን ለመርዳት የዘጠና ቀናት የግንዛቤ ማስጨበጫ ዘመቻ ተጀምረዋል። የሰብአዊ እርዳታ አቅራቢ ድርጅቶች በዛሬው ዕለት ይፋ ያደረጉት ይህ ዘመቻ ህይወትን ለማዳን የሚደረጉ ጥረቶች ቀዳዳ የበዛባቸውና አጣዳፊ መሆናቸውን ተመልክቷል፣ ይላል የተባበሩት መንግስታት ድርጅት ኦቻ ባወጣው መግለጫ። የነፍስ አድን ስራው እስከ ሰኔ ወር ይዘልቃለም ተብሏል። ለዚህም አስቸኳይ የገንዘብ እርዳታ ያስፈልጋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አጠናቅሯል። የበልግ ዝናብ መጥፋት ኤልኒኖ ካስከተለው የክረምቱ ድርቅ ጋር ተዳምሮ የኢትዮጵያን የምርት ወቅቶች አስተጓጉሏል። ተፈጥሮን ጠብቀው ዝናብ ተማምነው የሚያድሩ አርሶ አደሮች አርብ ቶ አደሮችም የማይቋቋሙት ድርቅ አጋጥሟቸዋል። 10.2 ሚሊዮን የሚሆኑትም እርዳታ ለመጠበቅ ተገደዋል። ባለፈው ታህሳስ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ እንዳመለከተው የእነዚህን ዜጎች ፍላጎት ለአንድ ዓመት ለማሟላት የሚያስፈልገው የገንዘብ መጠን 1.4 ቢሊዮን ዶላር ወይም 25 ቢሊዮን ብር ነው። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዛሬ እንዳስታወቀው ታዲያ ይህ ገንዘብ በተሟላ ሁኔታ አልተገኘም። የተፈጠረውን ክፍተት ለመሙላትም ነው ዘመቻ የተጀመረው። የሰብአዊ እርዳታ አጋሮች ለዘጠና ቀናት የሚቆይና ለኢትዮጵያ ድርቅ ተጨማሪ ምላሽ ለመስጠት አስቸኳይ ድጋፍ እንደሚያስፈልግ የሚያስገነዝብ ዘመቻ ጀምረዋል ይላል መግለጫው። ዘመቻው የተጀመረው ከድርቁ ከፍተኛነትና አስከፊነት ጋር የሚመጣጠን ድጋፍ እንዲደረግ ለመቀስቀስ መሆኑን በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ አሁና ኦኑቺ ተናግረዋል። ሰሞኑን በኢትዮጵያ ጉብኝት ያደረጉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የውጭ አደጋ ድጋፍ ቢሮ ዳይሬክተር ጀርሚ ኮኒንዳይክ ድርቁ ከ1977ቱም የከፋ መሆኑን ተናግረዋል። ድርቁ ከፍተኛ ነው። በአብዛኛው የአገሪቱ አካባቢዎች ባለፉት ሃምሳ ዓመታት ካጋጠሙት ሁሉ የባሰ ነው። ወደ ትግራይ በሄድንበት ወቅት በህይወታቸው አይተውት የማያውቁ ብዙ ሁኔታዎች በ1977 ዓ ም ከነበረውም የከፋ እንደሆነ ከተናገሩ በርካታ ሰዎች ጋር ተወያይተናል። ይህም ሆኖ ግን የሚያስከትለው ውጤት እንደ ሰባ ሰባቱ መሆን እንደሌለበት እናውቃለን። ለዚህ ምክንያቱ በቅድሚያ ይህ ድርቅ እንደሚመጣ እናውቅ ነበር። የዩናይትድ ስቴትስ መንግሥትና ለጋሽ አጋሮቻችን በሚሰጡት ምላሽ ላይ ሲዘጋጁ ነበር። እኛም ካለፈው በጋ ጀምሮ የዩናይትድ ስቴትስን ድጋፍ መጠን መጨመር ጀምረናል። ባለፈው ወር ደግሞ የአደጋ ድጋፍ ምላሽ ቡድን የላክን ሲሆን ድጋፋችንን ከፍ እናደርጋለን እና ምንም እንኳ ይህ ድርቅ የበለጠ የከፋ ሊሆን ቢችልም እንደዚህ አይነቱን ሁኔታ ከመቋቋም አንጻር ከ30 ዓመታት በፊት ከነበረው እጅግ የተሻለ ብቃት አለን። የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው ከመያስፈልጋቸው 10.2 ሚሊዮን ዜጎች በተጨማሪ የከፋ የምግብ አቅርቦት ችግር ያለባቸውና ፒኤስኤንፒ ወይም ፕሮዳክቲቭ ሴፍቲ ኔት በሚባለው የምግብ ፕሮግራም የሚረዱ ወደ ስምንት ሚሊዮን ኢትዮጵያውያን ይገኛሉ። ሚስተር ኮኒንዳይክ ግን የፕሮግራሞቹ ጎን ለጎን መካሄድ በድርቁ የእርዳታ ስራ ላይ ተጽዕኖ እንደማያሳድር አብራርተዋል። አምራች ወይም ፕሮዳክቲቭ ሴፍቲ ኔት ወይም በምህፃር ፒኤስኤንፒ በሚባለው የምግብ አቅርቦት ፕሮግራምና በድርቁ የምግብ እጥረት ለተደቀነባቸው የአስቸኳይ ጊዜ የምግብ እርዳታ ፕሮግራም መርሃ ግብር መካከል ያለውን ቅንጅት በተመለከተ በጥሩ ሁኔታ ያለ ይመስለኛል። የምግብ አቅርቦት ፕሮግራሙ ሊደርሳቸው የሚገቡና የሚያነጣጥርባቸው የህብረተሰብ ክፍሎች አሉ። ይህ በደንብ ተቀምጧል። በድርቁ ለተጎዱ የሚደረገው የአስቸኳይ የምግብ እርዳታ ስርጭት ከዚያ የተለየ ነው። ኢላማ የሚያደርገውም ሌሎች የህብረተሰብ ክፍሎችን ነው። ዛሬ በተጀመረውና እንደ አውሮፓውያን አቆጣጠር ሰኔ ሀያ በሚጠናቀቀው ዘመቻ ምን ያህል ገንዘብ ለማሰባሰብ እንደታቀደ በመግለጫው አልተብራራም። እስካሁን ከመንግስትና ከአጋሮች የተገኘው 758 ሚሊዮን ዶላር መሆኑ ግን ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ